ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ወደፊት እየገሰገሰች ነው። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ። በቂሊንጦ ማረሚያ ቤት ቅዳሜ እለት በደረሰው የእሳት አደጋ ጉዳት ያልደረሰባቸውን ሰዎች ስም ዝርዝር የማረሚያ ቤት ባለስልጣናት ሰዎችን ሰብስበው እንዳነበቡላቸው የታሳሪ ቤተሰቦች ተናግረዋል። ሊስቱ ወጣ፣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ። ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁ። በቅሊንጦ እስር ቤት በርካታ አመራር አባላቱ ታስረው የሚገኙበት የኦሮሞ ፌዴራሊስት ኮንግረስ አመራሩ በእሳቱ ጉዳት እንዳልደረሰባቸው ከማረሚያ ቤት ባለስልጣናት መረዳታቸውን አስታውቀዋል። በህይወት መኖራቸውን የተነገረን የስራ አስፈሳሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ፣ ሶስተኛው አቶ ደስታ ድንካ፣ አቶ ጉርቤሳ አያኖ፣ አቶ አዲሱ ቡላላ እና ደረጀ መርጋ መኖራቸውን አረጋግተናል በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችና የጸጥታ ኃይሎች እርምጃን መንግስት ሙሉ በሙሉ እንዲያጣራ ወይም የአፍሪካ ህብረት ኮሚሽንና ሌሎች የመብት ድርጅቶች ግድያዎቹን እንዲያጣሩና ትብብርና ድጋፍ እንዲሰጥ የኢትዮጵያ መንግስትን ማለት ነው አህጉራዊ ህብረቱ ጠየቀ። የኢትዮጵያ መንግስትን ምላሽ ይዘናል። ዝርዝሩን ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርባሉ የምሽቱ ዜናዎች ዊንታ ኪዳኔ ነኝ ነሀሴ ቅዳሜ ነሀሴ ስምንት ቀን በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምጽ ተናገሩ በዝርዝሩ ውስጥ የሟቾቹ ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል። የኢትዮጵያ መንግስት በሳምንቱ መጀመሪያ በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉም ይታወሳል። በተያያዘ በቅሊንጦ እስር ቤት በርካታ አመራር አባላቱ ታስረው የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራሩ በእሳት ጉዳት እንዳልደረሰባቸው ከማረሚያ ቤት ባለስልጣናት መረዳታቸውን አስታውቀዋል። የዚህን ዜና ዝርዝር ከበኋላ ይቀጥላል። የደቡብ ሱዳን የፖለቲካ ተቃዋሚዎች የዩናይትድ ስቴትስ ባለስልጣኖች የቀድሞ የደቡብ ሱዳን ምክትል ፕሬዚደንት ወደ አገራቸው እንዳይመለሱ ያቀረቡትን ሀሳብ እንዳልተቀበሉት ገለጹ። የሱዳንና የደቡብ ሱዳን ልዩ የዩናይትድ ስቴትስ ልኡክ የሆኑት አምባሳደር ዶናልድ ቡት ትላንት በአሜሪካ የህግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ቀርበው በሰጡት መግለጫ በሀገሪቷ ለመረጋጋት ምክንያት ባለፈው ሐምሌ ወር ከሀገራቸው የሸሹት ሪያክ ማቻር መመለስ የለባቸውም ብለዋል። በላኦስ የቡድን ሀያ ሀገሮች ስብሰባ ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዶናልድ ትራምፕ የዩናይትድ ስቴትስ የጦር ኃይሎች ጠቅላይ አዛዥ የመሆን ብቃት የላቸውም ብለዋል። ፕሬዚዳንቱ ይህን ያሉት በሀገሪቱ የ2016 ምርጫ ሪፐብሊካን ፓርቲ ወክለው ለፕሬዚዳንትነት የሚወዳደሩት ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከኦባማ የተሻሉ መሪ ናቸው ካሉ በኋላ ነው። እኚህ ሰውዬ የዩናይትድ ስቴትስ ፕሬዚዳንት የመሆን ብቃት የላቸውም በተናገሩ ቁጥር ብቃት እንደሌላቸው ያረጋግጣሉ ብለዋል። ፕሬዚደንቱ ትራምፕ ትላንት ማታ በሀገር አቀፍ ደረጃ በታየ ፕሬዚዳንት የፕሬዚዳንታዊ ተወዳዳሪዎች መድረክ ላይ ቀርበው ፑቲን ከፕሬዚዳንታችን በጣም የተሻለ መሪነት አሳይተዋል ብለዋል። ፕሬዚደንት ባራክ ኦባማ የፊሊፒንስ ፕሬዚዳንት ሮድሪጎ ዱርቴ የተናገሩት ነገር ዩናይትድ ስቴትስ ከሀገሪቱ ሕዝብ ጋር ባላት ግንኙነት ላይ ተጽዕኖ አይኖረውም ብለዋል። ሁለት መሪዎች ትላንት ትላንት ላውስ በተደረገው የደቡብ ምስራቅ እስያ ሀገሮች የራት ግብዣ ላይ ለአጭር ጊዜ በተገናኙበት ወቅት የእጅ ሰላምታ እንደተለዋወጡም ኦባማ ተናግሯል። የዕለቱ ዜናዎች እነዚህ ነበሩ። ወደ ሌላ የጋቢና ዝግጅት ላሸጋግራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና መንገዱ ትናንት ተዘግቶ ነበረ። በእርግጥ ወደ ቂሊንጦ የሚያመራው ዛሬ ታክሲያችን ወደዚያ ነው የምትሄደው። ቅዳሜ ለት ነሐሴ 28 ቀን ነው እንግዲህ በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምጽ ሬዲዮ ተናግረዋል። በዝርዝሩ ውስጥ የሟቾች ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል። የኢትዮጵያ መንግስት በሳምንቱ መጀመሪያ በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉ ይታወሳል። ጽዮን ግርማ ዝርዝር አላት። በቂሊንጦ ማረሚያ ቤት ቃጠሎ ከደረሰ ዛሬ አምስተኛ ቀኑን አስቆጥሯል። የታሳሪ ቤተሰቦች ቤተሰቦቻቸው ያሉበትን ሁኔታ ማወቅ ባለመቻላቸው ከፍተኛ ሀዘንና ጭንቀት ውስጥ መግባታቸውን ሲገልጹ እንደነበር ይታወሳል። በዛሬው ዕለት ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ቀኑ 11 ሰዓት ድረስ በቂሊንጦ በዝዋይና በሸዋሮቢት እስር ቤቶች የሚገኙ እስረኞች ስም ዝርዝር እንደተነበበላቸው ቤተሰቦች ይናገራሉ። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪ ተካ ልጃቸው በህይወት መኖሩን ማረጋገጣቸውን ለአሜሪካ ድምፅ ገልጸዋል። ሊሱ ወጣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጠዋት መጣችሁ ማየት ትችላላችሁ አሉ። በቃ ሲነበብ ብድግ እያለ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። እኔም ቶሎ ነበር የተነበበ እግዚአብሔርን አመስግኜ ወደ ቤት መጣሁ። ከእስር ቤቱ ፊት ለፊት ባለ ሜዳ ላይ የሚመጣውን ሰው በአንድ ላይ እየሰበሰቡ የእስረኛውን ዝርዝር በንባብ እንደሚያሰሙ የገለጹት ሌላዋ የታሳሪ ቤተሰብ ወይዘሮ አሰለፈች ሙላት ሲሆኑ ባለቤታቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ እዛው ቂሊንጦ ውስጥ እንደሚገኙ እንደተነገራቸው ለአሜሪካ ድምጽ ተናግረዋል። ዝርዝሩ ለማንበብ ባይመችም መለጠፉንም ጨምረው ገልጸዋል። የደጀኔ ጓደኞች አሉ። እንግዲህ አቶ በቀለም አንድ ላይ ናቸው። አቶ በቀለ ጉርሜሳ፣ ዴቢሳም አለ ከበደ ዘመዳም አለ ደጀኔም ደስታም አሉ። እንግዲህ ከእነሱ ውስጥ ሁለት ሰው ብቻ ነው ወደ ሩዋ የተወሰዱት። ከበደ እና ደስታ ብቻ ናቸው። አንድ ሰው ብቻ ነው። አቶ ሲያለቅስ ፖሊስ ወስዶት ሄደ። አንድ ሴት ናት። እሷም ወይዘሮ አሰለፈች ምናልባት ለሟች ቤተሰቦች በየግል ተነግሯቸው ሊሆን ስለሚችል ጥርጣሬያቸውን ሰንዝረው በዛሬ ሁለት ቂሊንጦ ሰው ጠፍቶበት ሲፈልግ ከአንድ ሰው በስተቀር እንዳላዩ ተናግረዋል። ባለቤታቸውን እስካሁን ባይናቸው ማየት ባለመቻላቸውና ስንቅ ባለማቀበላቸው ቅሬታ እንዳደረባቸው ጨምረው ገልጸዋል። ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው፣ እኔ በጣም አዝኝ ያለው ደግሞ ምን አይነት ሁኔታ ውስጥ እንዳሉ ራሱ አናቅም፣ መኖራቸው ራሱ ማለት ነው። ምክንያቱም ምግብም አላስገባንም። እዚህ የሉም ብለው ሌላ ቦታ ስንፈልጋቸው ነበር። ዛሬ ደግሞ መልሰው እዚህ ናቸው አሉ። እንግዲህ ምን ምን አይነት ሁኔታ ውስጥ እንዳሉ የሚያውቁን እነሱ ብቻ ናቸው። ያው ቁጭ ብሉ ነው የሚሉት። ያው ይቀመጣል። ብዙ ሰራዊት አለ፣ ብዙ ፌዴራል ፖሊስ አለ። እንግዲህ መስረፋቸውንም ለመናገር ይሄ ሁሉ ሰራዊት ካለ ሌላ ችግርም ያለ ነው የሚመስለኝ። እንግዲህ በህይወት ካሉም ይሄ ሁሉ ሰራዊት መብዛቱ እዛ ቦታ ላይ ደግሞ ሌላ አይነት ስጋት የሚፈጥር መሰለኝ እና በጣም እንትኑ ሁኔታው ማለት ነው። አሉ አሉ ግን አሉም ባሉት እንደ ድሮ አይነት ድሮ ባለው አይነት መንገድ ቢያገናኙን እና ብናያቸው ጥሩ ነበረ። በርቀትም ቢሆን በግቢ ውስጥ እዚህ ያሉ የተባሉትም ቢያሳዩን ጥሩ ነበረ። በትላንትናው እለት ለሀገር ውስጥ መገናኛ ብዙኃን ይህንኑ በማስመልከት መረጃ የሰጠው የፌዴራል ማረሚያ ቤቶች አስተዳደር በእለቱ ከተፈጠረው የእሳት አደጋ ጋር በተያያዘ ታራሚዎቹ ወደ ተለያየ እስር ቤት መዘዋወራቸውን ገልጾ የታራሚዎቹ ቤተሰቦች እና ወዳጆች ዛሬ በቂሊንጦ ተገኝተው እንዲጠይቁ መግለጹ ይታወሳል። ማረሚያ ቤቱ መንግስት በዚህ ቃጠሎ ሕይወታቸው ማለፉ ስለተገለጸው ሀያ ሶስት ሰዎች ማንነት ያለው ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለአሜሪካ ድምጽ በሰጡት ቃለ ምልልስ እስካሁን የሶስት ሟቾችን ማንነት እንዳወቁና ቀሪዎቹ ማን እንደሆኑ ለማወቅ እንዳልቻሉ ተናግረዋል። የታሳሪ ቤተሰቦች ባለፉት አምስት ቀናት አብሮ ለተጨነቀው ሁሉ ምስጋናን አድርሱልን ብለዋል። ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና በቅሊንጦ እስር ቤት በርካታ አመራር አባላቱ ታስረው የሚገኙበት የኦሮሞ ፌዴራሊስት ኮንግረስ አመራሩ በእሳቱ ጉዳት እንዳልደረሰባቸው ከማረሚያ ቤት ባለስልጣናት መረዳታቸውን አስታውቀዋል። መለስካቸው አመሀ የፓርቲውን ምክትል ፕሬዚዳንት አቶ ሙላቱ ገመቹን አነጋግሯል። በህይወት መኖራቸውን የተነገረን የስራ አስፈጻሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ ሶስተኛው አቶ ደስታ ድንካ፣ አቶ ጉርቤሳ አያኖ፣ አቶ አዲሱ ቡላላና ደረጀ መርጋ መኖራቸውን አረጋግጠናል። ሌሎቹ አባሎቻቸው የት እንዳሉ አታውቁም? አሁን ሌሎቹ አባሎቻችን እንግዲህ በጣም ብዙ ናቸው። በአጠቃላይ ቁጥራቸው ከፍ ያለ እንደመሆኑ መጠን እነዚህን ከላይ ያሉትን አጣርተናል። ሌሎቹንም ደግሞ ቤተሰብ ጋር ለመድረስ እንግዲህ ኢንፎርሜሽን ከሰጡን ሰዎች አግኝተናል። የተመደቡበትንም ቦታ አውቀናል። አስተያየቶቻችው እየደረሱ ነው። አት ቪኦኤ አማሀሪክ ላይ የወርቅነሽ ደጋግ ደጋጋ ያሳዝናል፣ ያሳፍራል። እንዴት የተጎዱትን በሰዓቱ አያሳውቁም? ይህ እኮ ቤተሰብን ማሰቃየትና ሕግን መጣስ ነው ብለዋል። እንግዲህ ሌሎች አስተያየቶችም እየመጡ ነው። ሀናን ቆንጆ ሁልጊዜ ተከታታያችናት ዜናውን እየተከታተለች ነው። እንኳን ደህና መጣችሁ ብላለች። ሌሎችም አስተያየቶች አሉ። ተጨማሪ ዘገባ ከአዲስ አበባ ይደርሰናል። ወደዛ እንሄዳለን። ከዛ በፊት ሙዚቃ እንጋብዛችሁ። ጊዜው የሼ ፍሬ ምርት መሰብሰቢያ ወቅት ነው። በሰሜን አይቮሪ ኮስት ነዋሪ የሆነችው ኮኔ በየአመቱ እንደምታደርገው ከዛፉ ላይ የተንጠባጠቡትን ፍሬዎች በመሰብሰብ ላይ ትገኛለች። አያቷ እንዳስተማረቻትም በባህላዊ መንገድ ቅቤውን ለማውጣት ትተጋለች። ረዥም ሰዓት የፈጀ የቅቤ ማውጣቱን ስራ ካከናወነች በኋላ ደግሞ በቅርብ ወደሚገኝ የገበያ ቦታ ለሽያጭ ታቀርበዋለች። አንዳንዴ የሼ ዛፍ ጥሩ ፍሬ ካፈራልን ጠቀም ያለ ገንዘብ ስለምናገኝ ተጨማሪ ነገር መስራት አያስፈልገንም። ምርቷ አጥጋቢ በማይሆንበት ጊዜ ግን ሌሎች የእርሻ ምርቶቻችንን አውጥተን መሸጥ ይኖርብናል። በአይቮሪኮስት እንደ ኮኔ ያሉ በርካታ ሴቶች ከሼ ፍሬ ያነጠሩትን ቅቤ በቅርባቸው ለሚገኙ የገበያ ቦታዎች በዝቅተኛ ዋጋ ለሽያጭ ያቀርባሉ። ጎረቤት ሀገር የሆነችው ቡርኪና ፋሶ ከሼ ምርት ከፍተኛ የሽያጭ ገቢን ታገኛለች። በአይቮሪኮስትም በአንድ መንደር የሚገኙ ሴቶች የሼ ምርትና ንግድን ለማጠናከር እንዲሁም የተሻለ ገንዘብን ለማግኘት በጋራ በመስራት ላይ ይገኛሉ ን በጋራ በምንሰራበት ጊዜ የተለያዩ የምርት ማጎልበቻ ሀሳቦች ይፈልቃሉ። ከተለያዩ አበዳሪዎች የገንዘብ እርዳታ ማግኘትም እንችላለን። አሁን የገንዘብ ብድር አግኝተናል፣ ስራችንንም የምናከናውንበት ቦታም አዘጋጅተውልናል። በግል ለየብቻ ብንሰራ ግን ይህንን እድል አናገኝም ነበር። በስራው ላይ ለተሰማሩ ሴቶች ሁሉ በተናጠል የስራ ቦታን መገንባትም ከባድ ነው የሚሆነው። በሌላ ወገን የሼህ ፍሬን በብዛት ማፍራት የሚችል አዲስ ዛፍ በመተከል ላይ ነው። አዲሱ የሼህ የዛፍ ዘር ከወፍ ዘራሹ ዛፍ በተሻለ በርካታ ፍሬን የማፍራት ብቃት አለው። አይቮሪ ኮስት በአሁኑ ሰዓት ሁለት አይነት የምርት ዘዴም በመጠቀም ላይ ትገኛለች። ከሁለት ዓመት በፊት የሀገሪቱ መንግስት በሺ አመራረት ላይ የተሻለ አሰራርን ጀምሮ ነበር። የፕሮጀክቱ ስራ አስኪያጅ አሊ ኬታ እንዳሉት አስ ሱን አስ ዊ ሃቭ ኤ ስትሮንግ ኮኦፐሬቲቭ ስትራክቸር ዊ ዊል ሃቭ ክላይንትስ ኢን ቻይና ዩሮፕ አንድ ዘ ዩናይትድ ስቴትስ ኢፍ ዊ ማናጅ ቱ ክሪኤት አን ኢንተርፕሮፌሽናል ኦርጋናይዜሽን ኢት ዊል አላው ዘ ካንትሪ ቱ ጠንካራና የተቀናጀ እቅድ ከነደፍን በኋላ ከቻይና ከአውሮፓ፣ ከዩናይትድ ስቴትስ ምርቶቻችን የሚገዙ ደንበኞችን ቁጥር ለማሳደግ እንጥራለን። የሀገር በቀል ድርጅቶቻችንን በማስፋት የሼ ቅቤ ምርቶችንም ለዓለም አቀፍ ገበያ ማቅረብ እንችላል። የፕሮጀክቱ ስራ አስኪያጅ ከይታ ሼን ከሚያመርቱ ጎረቤት ሀገሮች ጋር በጋራ ለመስራት የወደፊት እቅድ እንደተያዘም ገልጸዋል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ዝግጅታችን ይቀጥላል። አሁን ዲጄ ፋትሱ እዚህ ሙዚቃ ሊጋብዘን ስቱዲዮ ገብቷል። ሙዚቃ ለመጋበዝ እንግዲህ ተዘጋጅቻለሁ። አድማጮች በያላችሁበት እንግዲህ ዛሬ ያዘጋጀውላችሁ ሙዚቃ የዲጂ ነው። ናፍቀኝ ይሰኛል። እሱን አስደምጣቸው። helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimile gabina vo a gaina abina gabina waxaad dhegaysanaysaan gabina v o a gaina ጋቢና ቪኦኤ ይቀጥላል። በኢትዮጵያ የተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችና የጸጥታ ኃይሎች እርምጃን መንግስት ሙሉ በሙሉ እንዲያጣራ ወይም የአፍሪካ ህብረት ኮሚሽንና ሌሎች የመብት ድርጅቶች ግድያዎቹን እንዲያጣሩ ትብብርና ድጋፍ እንዲሰጥ የኢትዮጵያ መንግስት ብሔራዊ ህብረቱ ጠይቋል። የኢትዮጵያን መንግስት ምላሽም ይዘናል። ይህንን ዘገባ እያጠናቀረልን ያለው ዘጋቢያችን እስክንድር ፍሬው ነው። ከአዲስ አበባ በቀጥታ ወደ ጋቢና እናሳፍረዋለን። እስክንድር እንዴት አመሸ? እንደምን አመሻችሁ ሄኖክ። እንግዲህ የአፍሪካ ህብረትን የአፍሪካ ኮሚሽንን መግለጫ ተከታትለሃል፣ የኢትዮጵያ መንግስትን ምላሽ ይዘሃል። እስኪ ኮሚሽኑ ምንድን ነው እያለ ያለው? እንግዲህ አንተም በመግቢያው ላይ እንደጠቀስከው ሄኖክ፣ የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ በመሰል አለም አቀፍ ተቋማት የቀረቡ ጥሪዎች ጥሪዎችን የደገመ ያጠናከረ ነው። ኮሚሽኑ ካለው መልካዓ ምድራዊ ቅርበት እና ከኢትዮጵያ መንግስት ጋር ካለው ግንኙነት አንጻር ግን ይህ መግለጫ ይበልጥ ክብደት የሚሰጠው ሊሆን ይችላል። ምክንያቱም የአፍሪካን የሰብአዊና የህዝቦች መብት ድንጋጌ ተግባራዊነት ለመከታተል ነው ይህ ኮሚሽን እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሰማንያ ሰባት የተቋቋመው በተለይ የሀጉሪቱን ሀገራትና መንግስታት መሰረት አድርጎ የሚንቀሳቀስ ነው። ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው። ሄኖክ፣ እናም ኮሚሽኑ የኢትዮጵያ መንግስት ከዚህ አንጻር ግዴታውን እንዲወጣ ነው ጥሪ ያቀረበው። ባለፉት ወራት በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች በመቶዎች የሚቆጠሩ መገደላቸውን ሌሎች ደግሞ መደብደባቸውን እና መታፈራቸውን የተመለከቱ ሪፖርቶች እንደደረሱት አስታውሷል። ማህበራዊ መገናኛዎችን እንዳይጠቀሙ ዜጎች ማለት ነው ለማድረግ መንግስት ለአርባ ስምንት ሰዓታት የኢንተርኔት አገልግሎት መዝጋቱን ከደረሱት ሪፖርቶች አንዱ መሆኑንም አመልክቷል። የኢትዮጵያ ሰብአዊ መብት ጉባኤ ወይም ሰመጉ አጣሪዎች መታሰራቸውን የተመለከተ ሪፖርት እንደደረሰውም ጠቅሷል። እናም ሌሎችንም በተለያዩ የሰብአዊ መብት ድርጅቶች የተጠቀሱ የሰብአዊ መብት ጥሰቶችንም ዘርዝሮ እነኚህ በትክክል ተደርገዋል አልተደረጉም ከማለት ይቆጠብና፣ ነገር ግን እነዚህ ሪፖርቶች እውነት መሆናቸው ከተረጋገጠ ይላል፣ የኢትዮጵያ መንግስት የድንጋጌውን የፈረመውን ድንጋጌ አስር አንቀጾች ጥሷል ማለት ነው፣ ይላል። ስለሆነም ይሄንን የተባሉትን ነገሮች ሙሉ በሙሉ መንግስት እንዲያጣራ ካልሆነም የኮሚሽኑን ራሱን ና ይሄንን አህጉራዊ ኮሚሽን ወይ ደግሞ ሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች ኢትዮጵያ ውስጥ ገብተው እንዲያጣሩ ሙሉ ፈቃድ እንዲሰጥ ጠይቋል። የኢትዮጵያ መንግስት በዚህ ላይ ምላሽ ሰጥቷል። ምላሹ ከዚህ ቀደም ሲባል የነበረው ነው። ኢትዮጵያ በራሷ መንገድ በኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት ጉዳዩን ታጣራለች እንጂ የውጭ አጣሪዎችን መጋበዝ አስፈላጊ አይደለ አስፈላጊ አይደለም ነው ያሉት። በመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሀመድ ሰይድ እናም ያንን የማጣራት ሙሉ ብቃት አለው መንግስት። የኢትዮጵያ ሰብአዊ መብት ኮሚሽንም ከዚህ ቀደምም ይሄንን አስመርክር አስመስክረዋል ሲሉ ነው የመለሱት። እዚህ ላይ ያለው ነገር ምንድን ነው ሄኖክ? እንደምታውቀው የሰብአዊ መብት ኮሚሽኑ በተቃዋሚዎች በኩል አመኔታን አግኝቶ አያውቅም። ተቃዋሚዎች ኮሚሽኑ ኮሚሽኑን ለመንግስት ይወግናል ሲሉ ይወቅሳሉ። በተለያየ አጋጣሚ አው እስክንድር፣ እንግዲህ የኢትዮጵያ የሰብአዊ መብት ኮሚሽን ሊያጣራው ይችላል የሚለው አለ። ምርጫ ነው የሰጠው የአፍሪካ ህብረት ኮሚሽን። የኢትዮጵያ መንግስት በራሱ ባዋቀራቸው የሰብአዊ መብት ኮሚሽኖች ሁኔታውን እንዲያጣራ ነው። ምርጫውን እየሰጠ ያለው ወይስ ሁለቱንም አንድ ላይ ጎን በጎን እንዲሄድ ነው? ምርጫ ይመስላል እንግዲህ መግለጫው ሲታይ ምርጫ ይመስላል። መንግስት ሙሉ በሙሉ እንዲያጣራ ወይም ይላል ወይም ኮሚሽኑን እና ሌሎች ዓለም አቀፍ ተቋማት ይሄንን ጉዳይ እንዲያጣሩ ፈቃድ ሙሉ ፈቃድ እንዲሰጥ ሲል ነው። ክፍት ነው ጥሪው፣ ሁሉንም አማራጮች ክፍት አድርጎ ያስቀመጠ ነው። የኢትዮጵያ መንግስትስ እንግዲህ በአጭሩ ገልጻህላ የመንግስት ኮሚኒኬሽን ጉዳዮች የሰጠውን ምላሽ አጠቃላይ ይዘቱ እንዴት ነው የሚመለከተው? እንግዲህ በይዘቱ ላይ አስተያየት ከመስጠት ተቆጥበዋል የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ቃል አቀባይ አቶ መሀመድ ሰይድ። ነገር ግን የኢትዮጵያ መንግስት ቀደም ሲልም ማጣራቱ ላይ ችግር እንደሌለበት ነው ሲገልጽ የቆየው እንደምታስታውሰው። ነገር ግን የሚጣራው በኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት ነው እንጂ በውጭ አጣሪዎች አይደለም የሚል ነው። እንግዲህ በኢትዮጵያ መንግስትና በተቃዋሚዎች መካከል ያለው ልዩነትም ይሄ ነው። ተቃዋሚዎች ጉዳዩ በዓለም አቀፍ እና ገለልተኛ በሆኑ ዓለም አቀፍ አጣሪዎች እንዲጣራ ይፈልጋሉ። መንግስት በበኩሉ የሰብአዊ መብት ኮሚሽን የኢትዮጵያ የሰብአዊ መብት ኮሚሽን ይሄን የማጣራት ሙሉ ብቃት አለው ሲል ይከራከራል። በሁለቱ መካከል ያለው ልዩነትም ይሄ ነው እና አቶ መሀመድ ጉዳዮቹ ተፈጽመዋል አልተፈጸሉም አልተፈጸሙም ወደሚል ነጥብ አልገቡም ነገር ግን ማጣራቱ የሚካሄደው በራሱ በኢትዮጵያ ሰብአዊ መብት ኮሚሽን ነው የሚል አስተያየት ነው የሰጡት። እንግዲህ ቀደም ሲል አምነስቲ ኢንተርናሽናል፣ ሂውማን ራይትስ ሰዎች የመሳሰሉ አለም አቀፍ ተቋማት ያወጡትን መግለጫ በተመለከተ ድርጅቶቹን በመተቸት ነው መንግስት ምላሹን የጀመረው። እነዚህ ተቋማት ቀደም ሲልም ቢሆን ለኢትዮጵያ መንግስት በጎ አመለካከት የሌላቸው ናቸው፣ ቀደም ሲል ሲያወጧቸው የነበሩ መግለጫዎች ተከታይ ነው ይሄ በሚል ያጣጣለበት ሁኔታ ነበር። ነገር ግን ይሄኛውን ሪፖርት በዚህ መንገድ ያጣጣሉበት ሁኔታ የለም። ለዚህ አንዱ ምክንያት ሊሆን የሚችለው እንግዲህ ያለው ይሄ ነው። ቀደም ሲል እንደጠቀስኩት ይሄ ኮሚሽን የተቋቋመው የአፍሪካን የሰብአዊና ሕዝቦች መብቶች ድንጋጌ ወይም ቻርተር ለማስፈጸም ነው። ቻርተሩን ወይም ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው። መልካም። እናመሰግናለን። ተጨማሪ ዘገባዎች የድምጽ ዘገባዎችን አካተ ከምሽቱ ሶስት ሰዓት ላይ ትመለሳለህ። ዛሬ ጋቢና መጥተህ ደግሞ እያወከውን ስላጋራህ እናመሰግናለን እስክንድር ፍሬው። አመሰግናለሁ ሄኖክ። አፍሪካ ውስጥ በአጠቃላይ ሴቶች የወንዶችን ያህል የመጣኔ ሀብት የማህበራዊም ሆነ የፖለቲካ እድል እንደማይሰጣቸው አንድ ጥናት ዘግቧል። በዚህ ጉዳይ ላይ ባልደረባችን ከቪኦኤ ባልደረባችን የዘገበውን ቆንጅ ታየ ዝርዝሩን ይዛለች። ወደሱ እንላል አፍሪካ ውስጥ በአጠቃላይ ሴቶች የወንዶችን ያህል የምጣኔ ሀብት የማህበራዊም ሆነ የፖለቲካ እድሎች እንደማያገኙ የሚያስገነዝበው ይህ አዲስ ሪፖርት በትምህርት፣ በስራ እና በጤና ረገድ እኩል ተጠቃሚነት እንደሌላቸው ያወሳል። ትምህርት ቤት ገብተው የሚማሩ ሴቶች ልጆች ቁጥር ከወንዶቹ ያንሳል። በጉልበት ስራ የተሰማሩ ከወንዶች እኩል አይከፈላቸውም። በጎጂ ልማዶችም ምክንያት ለጤና ጉዳት ይዳረጋሉ። አንዳንዶቹ ባህላዊ ደንቦች ሴቶች በኅብረተሰብ ውስጥ እንዳያድጉ ይጎትቷቸዋል ብሏል። ያለዕድሜ መዳር፣ ወሲባዊና አካላዊ ጥቃት ጤናቸውን ይጎዳል። በወሊድ ወቅት ብዙዎች ለሞት እንዲዳረጉም ምክንያት እንደሚሆን ያስረዳል። አያዶሌ ኦዱሶላ በተባበሩት መንግስታት የልማት ፕሮግራም የአፍሪካ ቢሮ ዋና ኢኮኖሚስት ናቸው። ከናይሮቢ ለቪኦኤ በሰጡት ቃል የጾታዎች እኩልነት ላይ አብዝተው የሚሰሩ ሀገሮች በሰብአዊ እድገት ረገድ የተሻለ ውጤት እንደሚያመጡ ማስረጃዎች አሉ ብለዋል። ኦን ዘ ቤዚስ ኦፍ ዚስ ኢንቨስቲንግ ኢን ጀንደር ኢኳሊቲ ኤንድ ውመን ኢምፓወርመንት በጾታዎች እኩልነትና ሴቶችን ለውሳኔ ሰጭነት በማብቃት ላይ መስራት የሰብአዊ መብት ጉዳይ ብቻ ሳይሆን ምጣኔ ሀብትን የሚጠቅምና ለእድገት ወሳኝ ነው እንደ ተረዳ ነው። አፍሪካ ውስጥ ለምሳሌ በሥራ ዕድል መስክ ያሉትን እንቅፋቶች ማስወገዱ ለሴቶች ማኅበራዊና ምጣኔ ሀብታዊ ዕድሎችን ማሳደግ ብቻ ሳይሆን የሀገሮችን እድገት ያጎለብታል። ከሰሃራ በመለስ ባሉ ሀገሮች አድላዊ በሆኑ ፖሊሲዎች ምክንያት ከፍተኛ ዋጋ እየተከፈለ መሆኑን ነው ሪፖርቱ የሚጠቁመው። በስራ እድል ገበያው ባለው የጾታዎች እኩልነት መዛባት ምክንያት እንደ ኤሮፓውያን አቆጣጠር በ2014 ዓ.ም ብቻ የክልሉ ሀገሮች 105 ቢሊዮን ዶላር ስድስት ከመቶውን አጠቃላይ የሀገር ውስጥ ምርታቸው ላይ ኪሳራ እንደደረሰባቸው ይህ ሪፖርት ይጠቁማል። የሴቶች እኩልነት እርምጃዎችን በመውሰድ የሕዝብ በህይወት መቆያ እድሜ፣ የትምህርት፣ የነፍስ ወከፍ ገቢን የመሳሰሉትን በሚመዝነው የሰብአዊ እድገት ሰንጠረዥ ላይ እድገት ካስመዘገቡ ጥቂት የአፍሪካ ሀገሮች አንዷ ሩዋንዳ መሆኗን የመንግስታቱ ድርጅት የምጣኔ ሀብት ኤክስፐርቶች ይጠቁማሉ። በሌሎችም የአፍሪካ ሀገሮች አንዳንድ ሁኔታዎች ላይ የመሻሻል አቅጣጫ እየታየ መሆኑን አያዶሌ ኦዱሶላ አመልክተዋል። የቤተሰብ ምጣኔን በሚመለከት መነጋገር እንደ ነውር ይቆጠር በነበረባቸው በኒጀርና በቡርኪናፋሶ የሥነ ተዋልዶ መብት ከበሬታ ተቀባይነት እያገኘ መሆኑንም ጠቅሰዋል። ጋምቢያም ያለእድሜ መዳርን በህግ ካገዱ በርካታ ሀገሮች አንዷ መሆኗን ገልጸዋል። ይህ የዩኤንዲፒ ሪፖርት ታዲያ የጾታዎች እኩልነትን ይበልጡን እውን ለማድረግ ይጠቅማሉ ያላቸውም በርካታ እርምጃዎች ሳይጠቁም አላለፈም። የአፍሪካ ሀገሮች ሴቶች የበለጠ የውሳኔ ሰጪነት ድምፅ እንዲኖራቸው፣ የሀብት ባለቤትና የማስተዳደር መብታቸውም እንዲረጋገጥ ህጋዊ የለውጥ እርምጃዎችን እንዲወስዱ ነው የሚመክረው። ዳሩ ምንድን ነው የህይወት አስተያየቶቻችሁ እየደረሱን ነው። ተሽቀዳደመን ሰዓት አልቋል ስለተባልን ነው ጊዜ ያለን ሙዚቃም እንጋብዛችኋለን። አብዶ ሙስጠፋ ቪኦኤ ዘውትር ተከታታያችሁ ነኝ። በቅሊንጦ እስር ቤት የተፈጸመው አሰቃቂ ድርጊት መቼም ቢሆን የሚዘነጋ አይደለም። አሁን የሆነ ሆኗል። የሞቱትን ግን ለቤተሰቦቻቸው ማሳወቅ ይኖርባቸዋል። ዛሬ ነገ ማለት የለብንም፣ ብሏል። እናመሰግናለን። እኛም ዝግጅታችን በዚሁ ተጠናቋል ተጠናቋል። እንግዲህ በፌስቡክ ቪኦይ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦይም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነውን የመስራው ታራጋውና ኖክ ሰማ ጊዜር ነን ሙዚቃውን ሲመርጥልን የቆየው ዲጄ ፋቱ ነው። ከሞክቢል ያበረው ጋር ሰላም፣ መልካም።